እነ አቶ ጃዋር መሐመድን ችሎት ለመከታተል ቢጫ ለብሰው ልደታ ፍርድ ቤት ተገኝተው የነበሩና ፖሊስ ያሰራቸው ከሰማንያ በላይ ሰዎች መለቀቃቸው ተገልጿል። አሳሪዎቹ ልደታ መጀመሪያ ደረጃ ፍርድ ቤት ቀርበው መፈታታቸውን አክሎ ሙክታር ጀማል ተከታዩን ዘገባ አስታ ፖሊስ በቁጥጥር ስር ካዋላቸው ውስጥ አስር የሚሆኑ ፍርድ ቤት ማቅረቡን እና ጉዳዩን የተመለከተው የልደታ መጀመሪያ ደረጃ ፍርድ ቤት በዋስ እንዲፈቱ መወሰኑን ከታሳሪዎቹ አንዷ መሰረት ጥዳ ባለቤው ገልጻለች። ወደ ዘጠና የሚሆኑ ሰዎች በአንድ ቀን ቢጫ ልብስ በመልበሳቸው ብቻ እዛ እስር ቤት ለተወሰነ ሰዓትም የቆዩ ቀኑን ሙሉ የቆዩ ማታ ላይ የተለቀቁም ነበሩ። በማግስቱም የተለቀቁ ነበሩ። በሶስተኛ ቀን ከአርባ ስምንት ሰዓታት በኋላ ፍርድ ቤት አቅርበውን ክስ መሰረቱብን ማለት ነው። ይህም ቢጫ ልብስ ለብሶ ፍርድ ቤትን ለማወቅ ተደራጅተው በመምጣት የተያዙ ናቸው በማለት ነው ያቀረቡ ስለዚህ ያጠፉት ነገር አለ ወይ? ቢጫ በመልበሳቸው የተፈጠረ ውከትስ ብጥብጥስ ነበረ ወይ ብሎ ዳኛው ሲጠይቃቸው፣ አይ ምንም አልተፈጠረም አሉ። ስለዚህ ምን ችግር አለው ተደቢ ለብሱ መብታቸው ነው የሚለውን ነገር አነሱ እና ተጨማሪ አስራ አራት ቀናት ይሰጠንና ምርመራ እናድርግ ብሎ ፖሊስ በጠየቀው መሰረት አስራ አራት ቀን ምንም አይፈይድም አንድ ቀን እሰጣችኋለሁ በአንድ ቀን ውስጥ አጣርታችሁ ያለውን ነገር እንድታቀርቡ ማለት ፍርድ ቤቱ ባዘዘው መሰረት በማግስቱ አቀረቡም ማለት ነው ችግር እስካልተፈጠረ ድረስ መብታቸው ነው በማለት የዋስ መብታችን እንዲጠበቅ በጠየቀው መሰረት የኛ ጠበቃ ማለት ነው አቶ ከድር ቡሎ የዋስ መብት ተጠብቆልን ለአስራችንም ወጣን ማለት ነው። መሰረት እንደገለጸችው ቢጫ ለብሰን ፍርድ ቤት የሄድነው ለታሳሪዎች አጋርነት ለማሳየት እና የፍትህ ሂደታቸው እንዲፋጥን ኦሮሞ የሎ ሙቭመንት ወይንም የኦሮሞ ቢጫ እንቅስቃሴ ተብሎ የተሰየመ ሰላማዊ እንቅስቃሴ ነው ብላለች። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።